መሐለ እግዚአብሔር ለዳዊት በጽርቅ ወይን ያስህ እስመን ፍሬ ከርስከ አነብር ዲበ መንበርከ

እግዚአብሔር ቃል ፈጸመዘንተ በዓብይ ትጋህ ወእምዝ ፀራ በመንፈስ ወይብናው ሰማይናው በየብራታ ወማይደሮ ወማይደሮ ለአምላከ ያይቆብ እንተ ይእቲ ቤተልየም ዘሃራ ያማኑኤል ይትወለድ ይትወለድ ውስጤታ በሥጋ ለመዳኒተ ዚአነ ካይበይ ቤላ ቃል እምነቢያት አንቲኒ አንቲኒ ቤተልሔም ምድረ ኤፍራታ ኢትትሃዲም ነገሥተ ይሁዳ እስመ እምኔኪ ይወፅ ንጉሥ ዘይር የሙ ለህዝብ የእስራኤል ኦዝ ነገር ለእሉ ለተነበዩ ዘበአዱ መንፈስ በእንተ ክርስቶስ ሎቱ ስባት